ስፖርት። ጤና ይስጥልኝ አድማጮች፣ እንደምናምሽታችኋል። ሊጠናቀቅ ጫፍ በደረሰው የእንግሊዝ ፕሪምየር ሊግ ሊቨርፑልና ማንቸስተር ሲቲ ተፋጧል። የፕሪምየር ሊጉን ዋንጫ ማንቸስተር ሲቲ ለመውሰድ ተቃርቧል። የማንቸስተር ሲቲ አነስተኛ ስህተት ግን ሊቨርፑሎች ዋንጫውን የማንሳት የረዥም ጊዜ ልማቸውን ሊያሳካላቸው ይችላል። በጀርመን ቡንደስሊጋ ቦሩሲያ ዶርትሙንድ ሽንፈት ሲገጥመው ኃያሉ ባየር ሚንሽን ነጥብ ጥሏል። በለንደን ማራቶን ተፎካካሪ የነበሩ ኢትዮጵያውያን አትሌቶች ቃለመጠይቅ የተደረጉበት ዘገባ ከለንደን ደርሶናል። ኢትዮጵያ ውስጥ የስፖርታዊ ጨዋነት መጓደልን የሚዳስስ አጠር ያለ ዘገባም ከፓሪስ ይኖረናል። አብራችሁን ቆዩ። በእንግሊዝ ፕሪምየር ሊግ የሳምንቱ ማሳረጊያ የእግር ኳስ ግጥሚያዎች ከዋንጫ ተፎካካሪዎቹ ሊቨርፑል በግብ ሲንበሸበሽ ማንቸስተር ሲቲ እንደምንም ብሎ አንድ ግብ አስቆጥሯል። ሊቨርፑል በደረጃ ሰንጠረዡ ግርጌ ሀያኛ ላይ የሚገኘው ሁደርስፌልድን አርብለት አምስ ለዜሮ የግብ ጎተራ ሲያደርግ ማንቸስተር ሲቲ ነጥብ እንዲጥል ተስፋ በማድረግ ነበር። ለሊቨርፑል አምስቱንም ግቦች ያስቆጠሩት አፍሪቃውያን ተጫዋቾች ናቸው። ጊኒያዊው ናቢ ኬይታ ሊቨርፑልን መሪ ያደረገችውን ግብ ሲያስቆጥር ጨዋታው ከተጀመረ አንድ ደቂቃ አላለፈም ነበር። ሴኔጋላዊው ሳዲዮ ማኔ ሁለተኛዋን በ 23 ተኛው ደቂቃ እንዲሁም አራተኛዋን ግብ በ 66 ኛው ደቂቃ ከመረብ አሳርፏል። ግብፃዊው መሐመድ ሳላህ የመጀመሪያው አጋማሽ መደበኛ 45 ደቂቃ አልፎ በጭማሪው አንድ ደቂቃ ላይ ለሊቨርፑል ሶስተኛዋን ለራሱ የመጀመሪያን ግብ አስቆጥሯል። 83ኛው ደቂቃ ላይ ደግሞ በእርጋታ የተሞላው ግብፃዊ አምስተኛዋን ግብ ከመረብ አሳርፏል። ሊቨርፑል ረቡ ምሽት ከባርሴሎና ጋር ለሻምፒዮንስ ሊግ ግማሽ ፍጻሜ የሚያደርገው ጨዋታ በበርካቶች ዘንድ ይጠበቃል። ትናንት ማንቸስተር ሲቲ የመጀመሪያ አጋማሽ እስኪፈጸም ግብ ማስቆጠር ተስኖት ቆይቶ ነበር። በሁለተኛው አጋማሽ ግን በ63ኛው ደቂቃ ላይ ሰርጂዮ አጉዌሮ ያስቆጠራት ግብ ማንቸስተር ሲቲን ዳግም ወደ መሪነቱ መልሶታል። አሁን ባለው ውጤት መሠረት ማንቸስተር ሲቲ 92ና 68 ንጹህ ግቦች ይዞ ይመራል። ሊቨርፑል ከማ ማንቸስተር ሲቲ በአንድ ነጥብ ዝቅ ብሎ በአራት ንጹህ ግቦች ተበልጦ በሁለተኛ ደረጃ ላይ ይገኛል። ለሻምፒዮንስ ሊግ ግማሽ ፍጻሜ ነገማታ የሆላንዱ አያክስ አምስተርዳምን የሚገጥመው ቶትናም፣ ቼልሲ፣ አርሰናልና ማንቸስተር ዩናይትድ በፕሪምየር ሊጉ ለሁለተኛ ተከታታይ ሳምንት ማሸነፍ ተስኗቸዋል። እንደ ቅደም ተከተላቸው ከሶስተኛ እስከ ስድስተኛ ደረጃ ይዟል። በጀርመን ቡንደስሊጋ መሪው ባየር ሚንሽን ከኒውረምበርግ ጋር ባደረገው ግጥሚያ አንድ እኩል ተለያይቶ ነጥብ ጥሏል። ሆኖም መሪነቱን በሰባ አንድ ነጥብ እንዳስጠበቀ ነው። ኪንግስሊ ኮማን ባየርን በአምስት ነጥብ ሊመራ የሚያስችለውን ወርቃማ ዕድል አምክኗል። ባየር ሚንሽንን በሁለት ነጥብ ዝቅ ብሎ የሚከተለው ቦሩሲያ ዶርትሞንድ ለሻልከ እጅ ሰጥቶ አራት ለሁለት ድል ተነስቷል ይገኛል። በማሪዮ ጎይትስ ቀዳሚ ግብ መሪ የነበረው ቦሩሲያ ዶርትሙንድ በአወዛጋቢው ፍጹም ቅጣት ምት መሪነቱን አጥቷል። ማርኮ ሮይስን እና ሚሻኤል ቮልፍን በቀይ ካርድ ያጣው ዶርትሙንድ በ30 ደቂቃ ጨዋታ ሁሉ ነገሩ ከእጇ ፈትልኳል። 64 ነጥብ ይዞ ሶስተኛ ደረጃ ላይ የሚገኘው ላይፕሲሽ ፍራይቡርግን ሁለት ለአንድ ድል አድርጎ በቀጣይ የሻምፒዮንስ ሊግ ተሳታፊነቱን አስጠብቋል። ሌላው በሳምንቱ አስገራሚ የቡንደስሊጋ ግጥሚያ የረዥም ጊዜ ልምድ ያለው ቬርደር ብሬመን ባዳጊው ፎርቱና ዱስልዶርፍ አራት ለአንድ መንኮታኮቱ ነበር። አትሌቲክስ በሃምቡርግ ማራቶን ኢትዮጵያውያን አትሌቶች ትናንት ድል ቀንቷቸዋል። በሴቶች ፉክክር ኢትዮጵያዊቱ አትሌት ዲባባኩማ ሁለት ሰዓት ከ24 ደቂቃ ከ42 ሰከንድ በመሮጥ አንደኛ ወጥታለች። በቀዝቃዛውና ዝናባማው የትናንቱ የሃምቡርግ ማራቶን በወንዶች ፉክክርም ድሉ የኢትዮጵያውያን ነበር። ታዱ አባተ የአንደኛነት ድሉን የተጎናጸፈው የአገሩ ልጅ አየላ አብሽሮን በማስከተል 2 ሰዓት ከ8 ደቂቃ ከ26 ሰከንድ በመሮጥ ነው እንደ ጎርጎሪዮሱ አቆጣጠር በ2012 የኦሎምፒክ ባለድሉ ኡጋንዳዊው ሽቴፋን ኪፕሮቺ በሦስተኛነት አጠናቋል። በሴቶቹ ፉክክር ኬንያዊቷ ማግዳሊነ ማሳይና ታንዛንያዊቷ ፋይሉና ማታንጋ የሁለተኛና የሦስተኛ ደረጃ ይዟል። ኢትዮጵያውያኑ በሃምቡርግ ማራቶን ድል ሲጎናጸፉም በለንደኑ ማራቶን የሁለተኛና የሦስተኛ ደረጃ አግኝቷል። ውድድሩን በቦታው ሄዳ የተከታተለችው የለንደን ዘጋቢያችን አና ደምሴ ቀጣዩን ዘገባ ልካልናል ተገኝታለች። 39ኛው የለንደን ማራቶን ትላንት ሲጠናቀቅ ኬንያውያን አትሌቶች የንግስቲቷ መቀመጫ ባኪንጋም ፓላስን በሁለቱም ጾታ ነግሰውበት ውለዋል። ኤሉድ ኩፕቾጊ በኢትዮጵያውያን አትሌቶች የደረሰበት ጫና እምብዛም አላሰጋውም። ርቀቱን ሁለት ሰዓት ከ02 ደቂቃ ከ37 ሰከንድ በመጨረስ የለንደን ማራቶንን ለአራተኛ ጊዜ አሸንፎ የርቀቱ ንጉስ ሆኗል። ሞስነት ገረመው ሁለት ሰዓት ከ02 ደቂቃ ከ55 ሰከንድ በመግባት ሁለተኛ በመሆን የራሱን ፈጣን ሰዓት በ1 አንድ ሰከንድ አሻሽሏል። ሙስነት ከውድድሩ በኋላ ለዲደብሊው ራዲዮ እንደገለጸው ለንደን የመጀመሪያ ነው። ይሄ ሰዓት ይሮጣል ብዬ አላሰብም ነበር፣ ግን ውድድር ውስጥ ከገባም በኋላ ፔሶችም ጥሩ አግዘውናል። እስከ 21 ኪሎ ሜትር ከተባለው በታች ነው የሄዱት። ከዛ በኋላም ያው የምችለውን ነገር አድርጌ የተሻለ ሰዓት ሩጭ አለሁ። ውድድሩ ፈታኝ ነበር። ተጋግዘን ለማሸነፍ ሞክረናል። ግን ያው ከኛ በላይ ትልቅነቱን እና ትልቅ እንደሆነ አሳይቷል። እንግዲህ የሌላ ጊዜ የተሻለ ነገር ሰርተን ከዚህ ተምረን ያው ውድድር ነው እንገናኛለን ብዬ አስባለሁ። ኢትዮጵያዊ አትሌት ሙሉዋ ሲሆን ሁለት ሰዓት ከ03 ደቂቃ ከ16 ሰከንድ በመግባት ሶስተኛ ከመሆኑም በላይ የራሱን ሰዓት በ39 ሰከንድ ጭምር አሻሽሏል። ሶስተኛ መውጣቴ በጣም ደስ ብሎ ያለ ቢያንስ ማለት ነው። ያለ ምርጣ ምርጦች ነው ያሉበት። ከዚህ ላይ ውድድር እንደገና ደግሞ የራሴን ሰዓትም በማሻሻያ እግዚአብሔር የተመሰገነ ይሁን። ጥሩ ደስ ብሎ አምና የለንደን ማራቶንን ሁለተኛ በመውጣት የብር ሜዳሊያ ባለቤት የነበረው ቶላ ሹሬ ሁለት ሰዓት ከ05 ደቂቃ ከ01 በመግባት አራተኛ ወጥቷል። ስለ ውድድሩ ሲናገር በጣም ውድድሩ ውስጥ ርቦ ነበረ። ከ30 ኪሎ ሜትር በጣም ራብ ለቀቀብኝ። በቃ መቋቋም አልቻልኩም ነው። ውድድሩ በጣም ፈጣን ነው። ሁለት ልጆች የናሽናል ሪከርድ፣ የኢትዮጵያ ሪከርድ ሮጧል። ሁለተኛና ሶስተኛ የወጡት ይሄ ራሱ ምን ነው የሚያሳየው? እኛም ጋር ለውጥ ስላለ ነው። ትላንት ሞፋራ ኢትዮጵያውያን አትሌቶችን ተከትሎ አምስተኛ ሆኖ ለመግባት ተገዷል። በተመሳሳይ በተደረገ በሴቶች ውድድር ኬንያዊቷ ብሪጅት ኮስካይ ሁለት ሰዓት ከ18 ደቂቃ ከ20 ሰከንድ በመግባት የለንደን ማራቶን ባለድል ስትሆን ያምና የርቀቱና የቦታው አሸናፊ የነበረችው የ35 ዓመቷ ቪቪያን ቼሪዮት ሁለተኛ ሆናለ ለጅ የ22 ዓመቷ ኢትዮጵያዊቷ ፍልቅልቅ ሮዛ ደረጀ ሁለት ሰዓት ከ20 ደቂቃ ከ51 ሰከንድ በመግባት ሶስተኛ ሆና ውድድሯን ጨርሳለች ለመጀመሪያ ጊዜ በተካፈለችበት በለንደን ውድድር ያገኘችው ድል እንዳስደሰታት ከውድድሩ በኋላ ለዲደብልዩ ራዲዮ ገልጻለች ውድድሩ በጣም ጥሩ ነው ትንሽ ቅዝቃዜና ንፋስ አለው እና ትንሽ ይከብድ ነበር ጥሩ ነው እንዳጠቃላል። ለዲ ደብልዩ ራዲዮ ሀና ደምሴ፣ ለንደን። ባሳለፍነው ሳምንት የስፖርታዊ ጨዋነት ላይ ትኩረት ያደረገ ውይይት በቅዱስ ጊዮርጊስ ቡድን አዘጋጅነት አዲስ አበባ ውስጥ ተከናውኖ ነበር። የፓሪሷ ወኪላችን ሃይማኖት ጥሩነ ውይይቱን በተመለከተ ቀጣዩን ዘገባ ከፓሪስ ልካልናለች። ከቅርብ አመታት ወዲህ በውድድር ሜዳዎች ውስጥ ስፖርታዊ ጨዋነት መጓደል እየተባባሰ መምጣት አፋጣኝ እርምጃ እንዲወሰድበት ያሳሰበ የውይይት መድረክ አዲስ አበባ ላይ ሰሞኑን ተካሂዷል። በቅዱስ ጊዮርጊስ ክለብ አዘጋጅነት ለሁለት ቀናት በሸራተን አዲስ በተካሄደው በዚሁ መድረክ ላይ የስፖርት ጨዋነት ምንጮች በሚል ርዕስ የተካሄደ ሲሆን ስለ ጉባኤው አላማና ስለ ውይይቱ ውጤት የቅዱስ ጊዮርጊስ ክለብ የበላይ ጠባቂና ፕሬዝዳንት የሆኑት አቶ አብነት ገብረመስቀል መስቀል ተከታዩን ለዲደብሊው ተናግረዋል። ከፖለቲካ ውጭ መሆን አለበት። በጎሳ በጎሳና በዘር የተመሰረቱ ክለቦች ስማቸውን እንዲቀይሩ እና ህዝባዊ እንዲሆኑ ህጉም የፊፋ እና የካፍ ህጎች እንዲተረጎሙ እና በደንብ ህጉ እንዲሰራ ነው ስንፈልግ ነው፣ ጥያቄያችን ነው መሰረቱም የስብሰባው የነበረ ልክ ነህ għabennet għak l-om የኢትዮጵያ እግር ኳስ ፌዴሬሽን ከስፖርታዊ ጨዋነት መጓደል ጋር በተያዘ ለሚነሱ ችግሮች ጠበቅ ያለ እርምጃ እየወሰደ መሆኑንም አስታውቋል። ለዲደብሊው ለተጠናቀረው ዘገባ ሃይማኖት ጥሩነህ ነኝ ከፈረንሳይ። አሁን ደግሞ አድማጮች፣ አጫጭር የስፖርት ዜና እናሰማችኋለን። የማንቸስተር ሲቲው አማካይ ራይም ስተርሊንግ በእግር ኳስ ስፖርት ጸሐፊዎች የአመቱ ምርጥ ተጫዋች ተብሎ ዛሬ ተሰይሟል። በሌላ ዜና ሼፊልድ ዩናይትድ ከ12 ዓመታት ቆይታ በኋላ ወደ ፕሪምየር ሊጉ ለመመለስ እድሉን አስፍቷል። ትናንት ከአስቶን ቪላ ጋር አንድ እኩል የተለያየው ሼፊልድ ዩናይትድ ስቶክ ሲቲን ካሸነፈ ዋንጫ የማንሳት ተስፋው ይበልጥ ይለመልማል። ኖርዊች ሲቲ የፊታችን እሁድ በመጨረሻ ጨዋታው በአስቶ አስቶን ቪላ ከተሸነፈ ደግሞ ምናልባትም ሼፊልድ ዩናይትድ የሁለተኛ ዲቪዚዮን ዋንጫውን ሊያነሳ ይችላል። የአርጀንቲናዊው አጥቂ የኤሚሊያኖ ሳላ አባት ሆራቺዮ ልጃቸው በአውሮፕላን አደጋ ህይወቱን ባጣ በሶስተኛ ወሩ ሞተው ተገኙ። የከባድ ጭነት መኪና አሽከርካሪ የነበሩት የ58 ዓመቱ አርጀንቲናዊ ባለፈው ሳምንት ሞተው የተገኙት በልብ ድካም የተነሳ መሆኑን ፖሊስ ገልጧል። ለፈረንሳዩ ናንቴ ቡድን ይጫወት የነበረው አርጀንቲናዊው አጥቂ ኤሚሊያኖ ራውል ሳላንና አምራሪውን አሳፍ ሳፍራ የነበረችው ማሊቡ ኤን 264 ዲቢ የአነስተኛ አውሮፕላን ደብዟ የጠፋው ሰኞ ጥር 13 ቀን 2011 ዓ.ም ወደ እንግሊዝ ካርዲፍ ቡድን ሲያቀኑ ነበር። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ስለሺነኝ መልካም ጊዜ። ጤና ይስጥልኝ።